የጁባላንድ ኃይሎችና የሶማሊያ ጦር በኬንያ ድንበር የሚያደርጉትን ግጭት የኬንያ ማዕከላዊ መንግስት ቁጥጥር እንዲያደርግበት የማንዴራ ግዛት አስተዳደር ጠይቋል። አስተዳዳሪው አሊ ሮባ ባለፈው ሰኞ ባለፈው ሰኞ በማንዴራ ግዛት ቅርብ ርቀት ላይ በተፈጠረው ግጭት አስራ ሁለት የኬንያ ዜጎች መቁሰላቸውን፣ ከመቶ በላይ ደግሞ ከቤት ንብረታቸው መፈናቀላቸውን ተናግረዋል። ገልሞ ዳዊት ዝርዝሩን ይዟል። የማንዴራ ግዛት አስተዳዳሪ አሊ ሮባት ዛሬ ከባለፈው ሰኞ ጀምሮ በተለይ በማንዴራ ያለው ውጥረት አለመብረዱን ገልጸዋል። የማንዴራ ግዛት ነዋሪዎች በመንግስት ላይ እምነታችን ተመናምኗል። ምክንያቱም የኬንያ መንግስት ከራሱ ህዝብ ይልቅ ጎረቤት ሀገሮችን በማስቀደሙ ነው። እኛ በአካባቢው መሪነታችን የማንም የውጭ አካል ጥቅም ከራሳችን ዜጎች መብቶች እንዲበልጥ አንፈልግም፣ አንፈቅድም። ስለዚህ እነዚህ የውጭ ኃይሎች ከማንዴራ አካባቢ እንዲርቁ የሚያደርግ እርምጃ እንዲወስድ መንግሥታችንን እንጠይቃለን። ሚስተር ሮባ ባለፈው ሰኞ ስለተከሰተው ሁኔታ አብራርተዋል። ከሞቃዲሾ እስር ቤት አምልጠው በአካባቢው የተጠለሉት የቀድሞ የሶማሊያ ሚኒስቴር አብዱራሽድ ጃናን በመንዴራ አካባቢ ስለነበሩ የሶማሊያ ማዕከላዊ መንግስት ጦር እርሳቸውን እንደገና በቁጥጥር ለማዋል ከጁባላንድ ውሎች ጋር በመጋጨታቸው ነው ብለዋል። በፋርማጆ አስተዳደር የሚታደኑት ሚኒስቴር በተኩስ ልውውጡ ጊዜ ኬንያ፣ ሶማሊያ ድንበር አካባቢ እንደነበሩ ገልጸው ባለፈው ሰኞ በሁለቱ ሀይሎች መካከል በተደረገው የተኩስ ልውውጥ አንድ ሰው መሞቱን አስራ ሁለት መቁሰላቸውንና ከመቶ በላይ መሆኑት ደግሞ ከቤት መሸሻቸውን አረጋግጠዋል። የተኩሱ ልውውጥ ብቆምም አሁንም በአካባቢው ያለው ውጥረት አልበረደም። በሰኞው ድርጊት የኬንያ ውጭ ጉዳይ ሶማሊያ በድንበር አካባቢ የሚታደርገውን ትንኩሳ እንድታቆም ጠይቋል። የፕሬዝዳንት ኬንያታ አስተዳደርም ከሶማሊያ ማዕከላዊ መንግስት ጋር ውዝግቡ የሚፈታበትን መንገድ እያፈላለገ ሲሆን ለዚህም ከሁለቱ ሀገሮች የተውጣጣ ኮሚቴ መቋቋሙን ይፋ አድርጓል። ከሞቃዲሾ እስር ቤት ማምለጣቸው ውዝግብ እየፈጠረ ያለው የቀድሞ የሶማሊያ ሚኒስቴር ግን እስካሁን የት እንዳሉ የሚታወቅ ነገር የለም። ለአሜሪካ ድምጽ గల్ముడో కన